መክብብ እንግዲህ በመገናኛ ብዙሀን በስፋት እንደተነገረውና አንተም እንደተከታተልከው የዳኛ ብሬት ካቫኖ ለዚህ ኃላፊነት መቅረብ በምክር ቤቱ አባላት መካከል ከፍተኛ መከፋፈል መፍጠሩ ታይቷል። ውጤታቸውም የዚሁ ነጸብራቅ ነው ማለት ይቻላል። በዚህ አያያዝ የኚህ የህግ ሰው ገለልተኝነት እንዴት ይታይ ይሆን? ተንታኞችና የሀገሪቱ መገናኛ ብዙሀን በዚህ ላይ ምን ይላሉ? ዋሽንግተን ዲሲ የሚገኘው የፌዴራል ይግባኝ ሰሚ ችሎት ዳኛ ብሬት ካባኖ እንግዲህ አንድ መቶ አስራ አራተኛ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ በመሆን ከትላንት ወዲያ ማምሻውን የመመረጣቸው ጉዳይ አነጋጋሪነቱ አሁንም ቀጥሏል። በዚህ ዳኞች በሚመረጡበት ጊዜ ሸዋ ካስታወሽ፣ ፕሬዚዳንት ኦባማን በነበሩበት ጊዜ በዲሞክራቶች የሚመረጡ ዳኞች ነበር እና ሪፐብሊካኖች እንዲሁ የሰላ ትችት እና ክርክር ሲያቀርቡባቸው ነበረ። ገለልተኝነታቸውን በተመለከተ አንድ የህግ ባለሙያ ዶክተር እና ጠበቃ በዩናይትድ ስቴትስ ኢትዮጵያዊ ናቸው፣ አነጋገሪያቸው ነበረ እና እሳቸው የሚሉት ጉዳዩ የአይዲዮሎጂ ጉዳይ ነው። በእርግጥ ሁሉም ዳኞች በዚህ በከፍተኛ ደረጃ ላይ ያሉት ከፍተኛ እውቀት ያላቸው የአሜሪካንን ህግ በልተው ጠጡ ማለት እንደሚቻል ነገር ግን ከፍተኛ ፍርድ የሚጠይቁ እነኚ ከሞራል ከአስተዳደግ ከባህል በህግ ያልተፈቀዱትና የተከለከሉት ነገሮች ላይ የመወሰንና ያለመወሰን ጉዳይ ነው። ዲሞክራቶች የመረጧቸው በእንደዚህ አይነት ጉዳዮች ላይ ላላ የማለትና እነዚህን መብቶች የመስጠት ጉዳይ ሲኖር በሪፐብሊካኖች ወይንም ደግሞ በወጋ ጠባቂዎች የሚመረጡ ዳኞች የራሳቸውን አቋም ሊይዙ ስለሚችሉ በዚህ ጉዳይ ላይ እንደተባለውም በሪፐብሊካኖች የተመረጡት እስካሁን ያሉት ዳኞች አምስት ከደረሱ በዲሞክራቶች ደግሞ የተመረጡት አራት ከሆኑና ጠቅላላ ዘጠኝ ከሆኑ እንዲህ አይነት ውሳኔ ላይ ሪፐብሊካኖቹ ወግነው እኚህ ሰውዬ ሊወስኑ፣ ሌሎች እነዚህን የመሳሰሉትንም ህጎች ወገንተኛ ሆነው ሊወስኑ ይችላሉ የሚለው አጠያያቂ እንደማይሆን ገልጸውልኛል። እንግዲህ መክብብ አንተ አሁንም እንዳልከው ሪፐብሊካኖች አምስት የዴሞክራት ደግሞ አራት የዳኛ ስብጥር መኖሩ ነው የተነገረው። ይህ ነው እንግዲህ አሁን ዋናው ጥያቄ የሚሆነው የፍትህ አካሉ ተአማኒነት ጥያቄ ላይ አይወድቅም ወይ? በጣም ጥሩ ጥያቄ ነው ሸዋ። እንደውም አንዱም እኔም አተኩሬ ይህን ጥያቄ ስመለከት ነበረ። ከዚህ በፊት በሪፐብሊካን የተመረጡ ዳኞች፣ ሁለት ዳኞች በቆይታ ውስጥ ማለት ነው እንደዚህ አይነት አወዛጋቢ በሆኑ ውሳኔዎች ላይ የዲሞክራቶችን አቋም የያዙበት ጊዜ ነበረ እና ሁልጊዜ ዳኞቹ ለተመረጡበት ፓርቲ አካል ለሚፈልጉት ነገር ያገለግላሉ ማለት እንደማይቻልም ከማብራሪያው ተረድቻለሁ። እና ሁልጊዜ ያም ላይሆን ይችላል። በአብዛኛው ግን የማዳላት ሁኔታ እንደሚኖር እንዳለ ሆኖ ማለት ነው ካቫኖ መመረጣቸው ከተረጋገጠና ቃለ መሐላውንም ከፈጸሙ በኋላ እሳቸው ላይ የሚቀርቡ ተቃውሞዎች አላቋረጡም። ተጽዕኖ ሊኖረው ይችል ይሆን? በእሳቸው ቀጣይ ስራ ሂደት ላይ የሚወስኑት እንግዲህ እንደ ዘጠኙ ዳኞች አንድ አካል ሆኖ ነው። ምናልባት በሚቀጥለው የምናየው ቢሆንም፣ ግን የእሳቸው መመረጥ ለፕሬዚዳንት ትራምፕ ፖለቲካዊ ድልም እንዳስገኘላቸው ነው። ምክንያቱም ለሚቀጥለው ምርጫ ላይ በደንብ እንዲከራከሩና ለምርጫቸው እንቅፋት እንዳይሆን የእሳቸው ሁኔታ ይሰጋ ነበረ። ለእሳቸው በግል ግን ከእንግዲህ የሚፈጥረው ተጽዕኖ አይኖርም። አመሰግናለሁ። መክብብ ሸዋ کا واشنگتن ڈی سی زار استلین